ፍሬያማ ሕይወት ክፍል 3 ቁጥር 12፣ የቤተ ክርስቲያን ስልጣን የመሪዎችና የአባላት ሚናዎች። በአሁኑ ወቅት በተቻለ መጠን የራስን ነፃነት ለማወጅ ሁሉም በየበኩሉ ጥረት እያደረገና ስልጣን ውስጥ እንዲሆን የሚደረገውን ሆነ የሚመክረውንም ሰው አልቀበልም ያለበትና ስልጣንንም እየተጋፋ ያለበት ጊዜ ነው። እንዲህ ያለው ዓለማዊ አስተሳሰብና ድርጊት ደግሞ ወደ ቤተ ክርስቲያን ሾልኮ ገብቶ አንዳንድ ቤተ ክርስቲያናትን ሲያተራምስና ሲያከፋፍል ይታያል። ታዲያ በቤተ ክርስቲያን ላለን ለዚህ መፍትሄው ምንድን ነው? መጽሐፍ ቅዱስ ስለ ሥልጣን ምን ይላል? መልሶችን እንደምንከተለው እናንብብ። ሥልጣን በጥሬ ቃሉ ስታይ ማስተዳደርን ሆነ ማንኛውንም የተሰጠን ኃላፊነት ለማስፈጸም የሚያስችል ሕጋዊ ኃይል ነው። ስልጣኖችም የተለያዩ ናቸው። የእግዚአብሔር ስልጣን ዘላለማዊና በፈጠራቸው ፍጥረታት ሁሉ ላይ ያለውን ገዥነት ወይም ባለሥልጣንነት ያመለክታል። ዘፍጥረት 15 18፣ ኢዮብ 26 12፣ ኢሳይያስ 50 ሁለት እግዚአብሔር በስልጣኑ ጊዜንና ዘመናትን ወስኗል። የሐዋርያ ሥራ አንድ ሰባት ሁሉም በራሱ ፈቃድ ያደርጋል። ዳንኤል አራት ሰላሳ አራት እስከ ሰላሳ አምስት ልክ የሸክላ ሰሪ በሸክላው ላይ ሥልጣን እንዳለው ያህል በፈጠረው ሰው ላይ እግዚአብሔር ሥልጣን አለው። ሮሜ ዘጠኝ ሃያ እስከ ሃያ ሦስት ሥልጣን ሁሉ የሚመጣው ከእግዚአብሔር ነው። እግዚአብሔር ካልፈቀደ ሰው በራሱ ሥልጣን የለውም። ሮሜ 13 1 ይቅር ለማለትና ሊያጸድቅ ወይም ሊኮንን ሥልጣን አለ። ሮሜ 3 21 እስከ 26 ማርቆስ 2 5 እስከ 8 ሉቃስ 12 5 ክርስቶስ ኢየሱስ ሥልጣን ሁሉ በሰማይና በምድር ተሰጥቶታል የቤተ ክርስቲያንም ራስ ነው። ኤፌሶን 1 19-23 ማቴዎስ 28-18 መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ ሥልጣን አለው። ኢሳይያስ 55-11 ማቴዎስ 24-35 ገላትያ 1 8 እስከ 9 አርያትም የቤተ ክርስቲያንና በዓላትን ለማዘዝ የቤተ ክርስቲያንንም ትምህርትና ስርዓት ለመወሰን ሥልጣን ነበራቸው ሁለተኛ ቆሮንቶስ 10 8 አንደኛ ቆሮንቶስ 5 3 እስከ 5 ዛሬም ቤተ ክርስቲያን አባላትን በተመለከተ ለመወሰን መንፈሳዊ ስልጣን አላት። የምእመናን ጉባኤ ስልጣን በአዲስ ኪዳን ሁሉም አባላት ካህናት ስለሆኑ የመወሰን ስልጣን አላቸው። አንደኛ ጴጥሮስ 29 ሐዋርያት ሥራ 15 ሽማግሌዎችንና ዲያቆናትን ለመምረጥ ይችላሉ። የሐዋርያት ሥራ 6 3 እስከ 6 15 22 አንደኛ ቆሮንቶስ 16 3 ራሳቸውን ከሐሰተኛ አስተማሪዎች የመጠበቅ ኃላፍነት አለባቸው። ሁለተኛ ዮሐንስ 9 እስከ 10 አቤቱታ ለመቀበል ሥልጣን አላቸው። ማቴዎስ 18 17 አጥፊ አባላትን የመቅጣት የማስወገድ ስልጣን አላቸው ሮሜ 16 17-18 አንደኛ ቆሮንቶስ 5 1 እስከ 13። የማሰርና የመፍታት ስልጣን አላቸው ማቴዎስ 18 18 ዮሐንስ 10 22 እስከ 23። ሆኖም ቤተ ክርስቲያን በመጽሐፍ ቅዱስ ከተሰጣት ስልጣን አልፋ መወሰን አይገባትም። የቤተ ክርስቲያን ሽማግሌዎች በአባላት ላይ ስልጣን አላቸው። አንደኛ ተሰሎንቄ 5 12 እስከ 13 ዕብራውያን 13 17። ሆኖም መንፈሳዊ ስልጣን እንደ ዓለም ያለ በሌላው ላይ የመሰልጠን ስልጣን ሳይሆን የፍቅርና የውክልና ስልጣን ነው። ማቴዎስ 20 25 እስከ 28 የሐዋርያት ሥራ 20 28። አንደኛ ጴጥሮስ አምስት አንድ እስከ አራት ስለሆነም ያለ በቂ ማስረጃ በአንድ ምእመን ላይ እርምጃ መውሰድ ማሰናከያ ሊሆን ስለሚችል እርምጃ ከመውሰዱ በፊት ጥንቃቄ ሊደረግ ይገባል። አባላትም ቤተ ክርስቲያን በቃሉና በመንፈስ ቅዱስ ተመርታ የምትወስነውን ማክበርና ሽማግሌዎችንም ማክበር ይጠበቅብናል። ለዚህም ነው ሐዋርያው ጴጥሮስ በአንደኛ መልእክቱ አምስት አምስት ጎበዞች ሆይ ሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል ያለው። እንዲሁም ሐዋርያው ጳውሎስ በዕብራውያን 13 17 ላይ ለዋኖቻችሁ ታዘዙና ተገዙ፣ እነሱ ስሌትን እንደሚሰጡ አድርገው ይህንኑ በደስታ እንጂ ባዘን እንዳያደርጉት ይህ የማይጠቅማችሁ ነበረና ስለ ነፍሳችሁ ይተጋሉ ብሎ የሚመክረን ስለሆነም፣ ማናችንም የእግዚአብሔርን ስርዓት ማክበር ሲኖርብን፣ የነቢያት መናፍስት ለነቢያት ይገዛሉ። እግዚአብሔር የሰላም አምላክ ነው እንጂ የእውከት አምላክ አይደለምና በቅዱሳንም አብያተ ክርስቲያናት ሁሉ እንዲሁ ነው የሚለውን ልብ እንበል። እግዚአብሔርም ትእዛዙን እንድንቀበል ጸጋውን ያብዛልን። አንደኛ ቆሮንቶስ 14:32-33 ወዳጆቼ ሽማግሌዎች ሆይ የእናንተ ስልጣን በአደራነት የተሰጠ ስለሆነ በባለ አደራነት መንጋውን በትህትና አስተዳድሩ። ሌሎች ደግሞ እንዲፈሩ ኃጢያት የሚሰሩትን በሁሉ ፊት ገስጿቸው። አንደኛ ጢሞቴዎስ 5:20 ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው ሰውን ሁሉ ታገሱ እንደኛ ተሰሎንቄ አምስት አስራ አራት ማጠቃለያ ሁላችንም በተቀደሰ ሃይማኖታችን ራሳችንን ለማነጽ እየተጋን በመንፈስ ቅዱስም ኃይል እየጸለይን ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት እየተጠባበቅን በእግዚአብሔር ፍቅር ራሳችንን እንጠብቅ አንዳንዶች ተከራካሪዎችን እንወቅ እንውቀስ አንዳንዶችንም ከእሳት ንጥቀን እናድን። አንዳንዶችንም በሥጋ የረከሰውን ልብስ እንኳ እየጠላን በፍርሃት እንማር። ሳንሰናከል ለሚጠብቀን በክብሩም ፊት በደስታ ነውር የሌለብን አድርጎ ሊያቆመን ለሚችለው ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለምም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ሥልጣንም ይሁንለት አሜን። ይሁዳ 20 እስከ 25። ክፍል አራት የመንፈሳዊ ድርጅት ህይወት። መንፈሳዊ ድርጅቶች መንፈሳዊና አካላዊ አገልግሎትን የሚሰጡት እንዴት እንደመጡና ዝርዝሩን ማስቀመጥ አስፈላጊ ቢሆንም የተነሳንበት ዓላማ እንዴት አይነት ህይወት ይኑራችሁ የሚል ስለሆነ ለመግቢያ ያህል የሚከተለው ቀርቧል። እግዚአብሔር ሰማይንና ምድርን በውስጣቸውም ያሉትን ከፈጠረ በኋላ ሰውን በኤደን ገነት አስቀመጠው። በዚያ ያስቀመጠውም ያበጃትም የጠበቃትም ዘንድ ነበር። ከዚያም መልካሙንና ክፉውን ከሚያስታውቀው ዛፍ ፍሬ ባስተቀር ከገነት ዛፍ ሁሉ ሊበላ እንደሚችል አስታወቀው። አዳምና ሔዋንንም እንዲህ አላቸው፣ ብዙ ተባዙ ምድርንም ሙሏት፣ ግዙአትም የባሕርን ዓሦችና የሰማይ ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዙአቸው ስላዘዛቸው ዘፍጥረት 1 27 እስከ 28 2 15 እስከ 17 ከዚያን ጊዜ ጀምሮ እኛ ሰዎች እግዚአብሔር የፈጠረውን ውጫዊውን ዓለም የመጠበቅ ኃላፊነት አለብን። የፍጥረት ሚዛንን ካናጋንም በራሳችን ወይም በሌሎች ሰዎች ላይ አደጋን ወይም ጥፋትን እናስከትላለን። ስለሆነም አየሩን ብንበክል፣ እንስሳትንና አውሬዎችን ያለ አግባብ ብንጨርስ፣ ዛፎችን ብንቆርጥ፣ ወይም በሳት ዝም ብለን ብናቃጥል፣ ወንዞችን ሐይቆችንና ባህሮችን በደንታ በደንታ ቢስነት ብናቆሽሽ የተፈጥሮ ሚዛን ከማናጋታችንም ሌላ እኛና ተተኪው ትውልድ እንጎዳለን። የተፈጥሮንም ውበት እናበላሻለን። እኛ ያለ ፍጡርም የእግዚአብሔርን ክብር እንዳናደንቅና ፈጣሪውንም እንዳናመሰግን ልናደርግ እንችላለን። ሌላው በምንኖርበት ዓለም ያለን ኃላፊነት በዙሪያችን ስለሚኖሩ ሰዎች ነው። በዙሪያችን ያሉ ችግረኞች ሰዎች ስራቡ፣ ስጠሙ፣ ራቁታቸውን ሲሄዱ፣ በእስር ስማቅቁ በበሽታ ሲሰቃዩ የእነርሱን ችግር በተቻለ መጠን ለማቃለል ምንም አይነት ተሳትፎ የማናደርግ ከሆነ ለክርስቶስ ታዛዥ ሕይወት የለንም ማለት ነው። በሕይወት ደስታ ለማግኘት ከፈለግን ከስግብግብና ከራስ ወዳድ ሕይወት ወጥተን ጌታችን ለተጨነቁ ታዘኑት እንዳዘነና እንደ መገባቸው፣ እንደ ፈወሳቸው፣ ይቅር እንዳላቸው፣ እንደ ጎበኛቸው፣ ነጻም እንዳወጣቸው ልናዝንላቸውና ልንጠነቀቅላቸው ይገባናል። ማቴዎስ 9 35-36 ሐዋር 10 38 ማቴዎስ 25 34-40 ሉቃስ 4 17-19 ይህን ኃላፊነታቸውን አውቀው ለችግረኞች ክብካቤ ለመስጠት በየዘመኑ ከነበሩትና ካሉት ክርስቲያኖች የሚሰበሰበውን ገንዘብና ቁሳቁስ ከወንጌል መልእክት ጋር በማጣመር በልዩ ልዩ የተፈጥሮና ሰው ሰራሽ አደጋዎች ጉዳት ለደረሰባቸው ሕፃናት፣ እናቶችና አካል ጉዳተኞች፣ ስደተኞችና ችግረኞች ለመድረስ እንደ ወርልድ ቪዥን፣ ቴሪ ፊንላንድ ያሉ መንፈሳዊ ድርጅቶች ተመስርተዋል። እንዲሁም ብዙ ቤተ ክርስቲያናት በዓለም ዙሪያና በአገራችንም እንደ ወንጌላዊት ቤተ ክርስቲያን መካነ ኢየሱስና ቃለ ሕይወት ቤተ ክርስቲያናት ያሉት አንዳንድ ወንጌላውያን ቤተ ክርስቲያናት የእርዳታ ፕሮግራምና የልማት አገልግሎትን አጣምረው ይሠራሉ። በአንዳንድ ሌሎች ወንጌላውያን ቤተ ክርስቲያናት ግን ዛሬም ቢሆን የሰውን ሥጋዊ ሕይወት ለማዳን ሳይሆን ለሰው ነፍስ ማዳን ብቻ አገልግሎትን እንሰጣለን ብለው አካላዊ አገልግሎትን ችላ ብለዋል። እርግጥ ነው የሰዎች ነፍሶች ናቸው አዲስና የከበረ አካል ለብሰው ለዘላለም በመንግሥተ ሰማያት የሚኖሩት። ያም ሆኖ እግዚአብሔር በዚህ ዓለም እንድንኖር የፈጠረን ከሙሉ አካር ጋር ነፍስ፣ መንፈስና ሥጋ ሰጥቶን ስለሆነ አገልግሎት ስንሰጥም ለመላው ሰው መሆን ይኖርበታል። በሌላ በኩል የራበው ሰው የወንጌል መልእክት ብናቀርብለትም ለመስማት ጆሮ የለው። ስለዚህ እኛ በቤተ ክርስቲያን ያለነው አንዳንዶች ለአንዳ አንዳችን ለሌላ አንዳችን ከቤተ ክርስቲያን ውጪ ላሉትም ሰዎች ግልጋሎትን መስጠት ይጠበቅብናል። ስለሆነም ለሰዎች ነፍስ ማዳንና ለአካላቸው ክብካቤ ማለትም ለመንፈሳዊ፣ ለስሜታዊና ማኅበራዊ፣ አካላዊ ሕይወታቸው በጸሎታችንና ባለን ሀብት ማገልገል ክርስቲያናዊ ግዴታችን ነው። ይህም አገልግሎታችን ከጎረቤቶቻችንና ከአጥቢያ ቤተ ክርስቲያናችን ዙሪያ መጀመር እንዳለበት ማወቅ አስፈላጊ ነው። አንደኛ ክፍል አራት ቁጥር አንድ የሁለንተናዊ አገልግሎት አስፈላጊነት ሁለንተናዊ አገልግሎት ስንል መንፈሳዊና ስጋዊ አገልግሎት መስጠት ማለት ነው። ሰው ስጋ ነፍስና መንፈስ ያለው ፍጡር ስለሆነ ነፍሱ መንፈሳዊ ነገር እንደሚያስፈልጋት ሁሉ ስጋውም ለአካል የሚጠቅመውን ማግኘት ያሻዋል። ስለሆነም ቤተ ክርስቲያን ለኅብረተሰብ የምትሰጠው አገልግሎት ጣምራ ወይም የተሟላ አገልግሎት ሊሆን ይገባል። የጌታችን የኢየሱስ ክርስቶስ አገልግሎት ሁለንተናዊ ነበር። ሉቃስ አራት አስራ አራት እስከ ሀያ አራት ጌታ ኢየሱስ ደቀ መዛሙርትን መረጠ። ማርቆስ ሶስት አስራ ሶስት እስከ አስራ ዘጠኝ የንስሐ ስብከት ሰበከ ማርቆስ 1 15 ማቴዎስ 4 17። በህብረተሰቡ ለተጣሉና ለተገፉት ደህንነትን አቀረበላቸው ማርቆስ 2 15 እስከ 17 ሉቃስ 19 10። ህመምተኞችን ፈወሰ፣ ሙታንን አስነሳ፣ በእርኩስ መንፈስ ተይዘው ሰቃዩ የነበሩትን ነፃ አወጣ ማቴዎስ 4 23 እስከ 24 ሉቃስ 7 11 እስከ 16 ለተራቡት ምግብ ሰጣቸው። ማርቆስ 8 17 እስከ 20 የጌታ ደቀ መዛሙርት የሱን ፈለግ በመከተል ለሰው ነፍስና ስጋ ተጠነቀቁ። የንስሐ ስብከት ሰበኩ። የሐዋርያት ስራ 10 2 37 እስከ 41 ድውጆችን ፈወሱ። የሐዋርያት ስራ 3 4 እስከ 8 ያላቸውን አካፈሉ የሐዋርያ ሥራ 4 32 እስከ 37 የመንፈሳዊና ሥጋዊ አገልግሎት ሚና በሥርዓት አደረጉ። ሆኖም ሊለያይ እንደማይችል ወዲያው ተገነዘቡ። የሐዋርያ ሥራ ስድስት 1 እስከ ስድስት እንዴት ብሉ ለማዕድ አገልግሎት ከተመረጡት እስጢፋኖስና ፊልጶስ ወንጌልን ሰባኪዎች ሆነው እናገኛቸዋለንና ቤተ ክርስቲያን ሁለንተናዊ አገልግሎት እንድትሰጥ ታዛለች ወደ ዓለም ሁሉ ሄደ ወንጌልን ሄዳ ወንጌልን እንድትሰብክ ታዛለች። ማቴዎስ 28 19 እስከ 20 በተሰጣት ጸጋ ሌላውን እንድታገለግል ኃላፊነት ተሰጥቷታል። ሮሜ 12 6 እስከ 8 መልካም ማድረግ ከቤተ ክርስቲያን የሚጠበቅ ነው። ራውያን 13 15 ገላትያ 6 9 እስከ 10 እምነት የሚገለጸው በመልካም ሥራ እንደሆነ ብርቱ ማስጠንቀቂያ ተሰጥቷታል ኤፌሶን 210 የአይቆብ 214 እስከ 26። ስለሆነም ቤተ ክርስቲያን ለበጎ ሥራ ሁሉ መዘጋጀት አለባት ኤፌሶን 210 ሁለተኛ ጢማቴዎስ 316 ስለ ሁለንተናዊ አገልግሎት ስናስብ መንፈሳዊና ስጋዊ በሚለው ተነጣጥሎ በማየት ሳይሆን በአንድነት ማየት በጣም አስፈላጊ ነው። ለምሳሌ በልማት አንጻሪም የሰዎችን አስተሳሰብና እናኗር ወደ ተሻለ ደረጃ ለመለወጥ ስናስብ ለእነሱ ወንጌልን ከመመስከር ለይተን ልናየው አይገባም። በሰዎች ልጆች መካከል ፍትህ፣ እርቅና ሰላም እንዲኖር ስንሻም ለእነሱ የምሥራችን ወንጌል ከማሰማት ውጪ ልናየው አይገባም። ሁለንተናዊ አገልግሎት ብለን ስናስብ መንፈሳዊው፣ አካላዊው፣ አካላዊውን ከመንፈሳዊ ለይቶ ልቆም እንደማይችል እንረዳ። ለምሳሌ አንድን ሰው ወስዶ መንፈሳዊና ሥጋዊ ብሎ መክፈል አይቻል። ወንጌልን መርዳት ያለብን መረዳት ያለብን በሁለንተናዊ መልኩ ነው። ወንጌል ሰዎችን ከእግዚአብሔር ጋር ማስታረቅ፣ ሰዎችን ከሰዎች ጋር ማስታረቅ፣ ሰዎችን ከእግዚአብሔር ፍጥረት ጋር ማስታረቅ ነው። ሁለተኛ ቆሮንቶስ አምስት 18 እስከ 20 ሮሜ 8 አስራ ስምንት እስከ ሀያ አምስት ኢሳይያስ አስራ አንድ አንድ እስከ ዘጠኝ ወንጌል በሁለንተናዊ ገጽታው ስለ ጽድቅ ስለ ጽድቅና ስለ ደህንነት፣ ስለ ፍትህ፣ ስለ ሰላም፣ ስለ ጤና፣ ስለ ኢኮኖሚ ልማት ከርኩሳን መናፍስት ነጻ መሆንን የሚያካትት ሲሆን ይህም በቃል በተግባርና በታዕምር ለሰዎች ሊገለጽ ይገባዋል። መላውን ሰው በሁለንተናዊ አገልግሎት ለማገልገል ደግሞ ስጋዊውን፣ መንፈሳዊውን እና ስለንቦናዊውን ማኅበራዊ ፍላጎቱን ለማሟላት ጥረት ማድረግ አለብን። ቤተ ክርስቲያናትና መንፈሳዊ ድርጅቶች በውስጣቸው ባሉት ምዕመናን በኩል ለዓለም ሰዎች ይመሰክራሉ። ሰዎች የምንናገረውንና የምንሠራውን ይታዘባሉ። ለምሳሌ ሰዎችን እንዴት እንደምናስተናግድ፣ ገንዘብን እንዴት እንደምናስተዳድር ከተባባሪ ድርጅቶችና ከመንግሥት አካላት ጋር ባለን ግንኙነት፣ በምናወጣቸው ጽሑፎች፣ በሬዲዮም ሆነ በቴሌቪዥን በምንሰጣቸው መግለጫዎች፣ ድንገተኛ አደጋ ሲከሰት በምንሰጠው ምላሽና አይነት በመሳሰለው በመልካምም ሆነ በክፉ መንገድ ስለ ክርስቶስ ኢየሱስ እንመሰክራለን። ስለሆነም የምንለምነውንም ሆነ የምናደርገውን የምንለውንም ሆነ የምናደርገውን በጥንቃቄና ኃላፊነት በተሞላበት ሁኔታ ልናከናወን ይገባል። ይህንን ክፍል ከማጠናቀቃችን በፊት ግን በልማት በኩል ቤተ ክርስቲያን ስትሳተፍ በዚያ ላይ ብቻ በማትኮር መንፈሳዊ አገልግሎቷን እንዳይጫንና ያሏትን የሰለጠኑ ምዕመናን በዚያ ላይ ብቻ በማሰለፍ የአገልግሎት ሚዛኗ ወደ አካላዊ አገልግሎት እንዳይደፋ እርቱ ጥንቃቄ ማድረግ እንዳለባት ልናሳስብ እንወዳለን። ክፍል አራት ቁጥር ሁለት የመንፈሳዊ ድርጅት አመራር ስንል ምን ማለታችን ነው? የዓለማዊና የክርስቲያን አመራር በምን ይለያያሉ? ሀ የመንፈሳዊ ድርጅቶች አመራር ምንነት መንፈሳዊ ድርጅት እንዴት እንደተቋቋሙ ባነሳንበት ጊዜ ከልዩ ልዩ ሰዎች ወይም ድርጅቶች ለሁለንተናዊ አገልግሎት በጥሬ ገንዘብና በቁሳቁስ የሚሰበሰቡ ነገሮችን አሰባስቦ ለተፈለገው ዓላማ በተፈለገው ጊዜና ቦታ እንዲደርሱ ለማድረግ መንፈሳዊ ድርጅቶች እንደሚያስፈልግ መግለጻችን ይታወሳል። እንዲህ ያለ ድርጅት ስቋቋም ድርጅቱ የተነሳበት ዓላማ በተግባር እንዲተረጎም በየእርከኑ የሚያስፈጽም የሰው ኃይል ያስፈልጋል። ይህን የሰው ኃይል የተገኘ ጥሬ ገንዘብና ቁሳቁስ በመልክ በመልኩ የሚያደራጅና ግልጋሎት እንዲሰጡ የሚያደርግ የአመራር አካል መኖር አለበት። አመራር የሚያስፈልገው እግዚአብሔር የስርዓትና የሰላም አምላክ ስለሆነ የሰዎችን ችግር ለመፍታት ድርጅት ወይም ተቋም በማስፈለጉ ሥራው በአንድ ሰው ብቻ የማይሰራና እያደገ የሚሄድ ስለሆነ ነው። አመራር የተሰኘው ቃል ለተለያዩ ሰዎች የተለያየ ትርጉም ይሰጣል። በእኛ አገላለጽ ግን አመራር ማለት በሰዎች አማካይነት አላማን መፈጸም ነው። ሰፋ ለማድረግ ቢያስፈልግ ራይን በሰዎች ራይን ሰዎችን፣ ነገሮችን፣ ጊዜንና እምነትን አጥቀናብሮ የተፈለገውን አላማ ለመምታት የሚያስችል ጥበብ ነው። በመንፈሳዊ ድርጅት በአመራሩ ላይ መንፈሳዊ መሪ ካለ የእሱ ኃላፊነት በኃላፊነት የተሰጡትን ሰዎች በየስጦታቸው መድቦና አሰማርቶ እግዚአብሔር የሰጣቸውን ችሎታ በስራ ላይ እንዲያውሉ በመንፈስ ቅዱስ እየተመራ ማስተዳደር ነው። ስለሆነም መንፈሳዊ አመራር ሰዎች የተለያየ ስጦታዎች፣ ችሎታዎችና ሙያዎች እንዳሏቸው በመገንዘብ ሰብአዊነታቸው ተጠብቆ የሚጠበቅባቸውን ጥሩ ውጤት በሚያስገኝ መንገድ እንዲሰሩ ነጻነት በመስጠት ነው። በነፃነት ሲሰሩ ደግሞ ሊከሰቱን ሊሳሳቱና የተጠበቀውን ጥሩ ውጤት ላያስገኙ ስለሚችሉ አልፎ አልፎ መከታተልና የተሳሳቱት ምን ላይ እንደሆነ ራሳቸውን እንዲገመግሙ በማድረግ እና ስራቸውን እንዲያሻሽሉ በማድረግ ነው። በሌላ በኩልም የአመራር ትርጉሙ በድርጅቱ ውስጥ ያሉ ሰራተኞች የተሰጣቸውን ስራ ሲሰሩ ፍላጎታቸውን ማሟላት ነው። ለ የዓለማዊና የመንፈሳዊ ድርጅቶች አመራሮች በምን ይለያያሉ? በዓለማዊና በመንፈሳዊ ድርጅቶች አመራሮች በአንዳንድ ስራዎች ለምሳሌ በእቅድ፣ በማደራጀት፣ በመምራትና በመቆጣጠር ስራዎች ተመሳሳይ ቢመስሉም በራዕይ በዓላማ፣ በግብና በውጤት ሊለያዩ ይችላሉ። አንዳንድ ዓለማዊ ድርጅቶች ለማምረትም ሆነ ለአገልግሎት ሲቋቋሙ ዓላማቸው ትርፍ የማግኘት ጉዳይ ስለሆነ ክርስቲያናዊ የሆኑ ዘዴዎችን፣ ሞራላዊ ሕጎችን ላይጠቀሙ ይችላሉ። ሌሎች ደግሞ በሰብአዊ ፍርሄራዊ የቆሙ ድርጅቶች ስለሚሆኑ የሚያተኩሩት ለሰዎች በጎ ነገር ለማስገኘት ወይም ለግል ህይወታቸው እርካታ ብቻ ይሆናል። ይህም ስለተባለ ህብረተሰቡን በተቻላቸው በቅንም ለማገልገል የሚጥሩ እንዳሉ መዘንጋት የለብንም። በአንጻሩ የክርስቲያናዊ ድርጅቶች አመራር ግን አመሰራረቱ በእግዚአብሔር ፍቅር ተነሳስቶ ችግረኞችን ለመርዳት ስለሆነ ዓላማው ትርፍ አግኝቶ ለመበልጸግ ሳይሆን ለአገልግሎት ነው ሲያገለግልም ከመጪው ከወጪው ገቢው ቢተርፍ ያንን ንብረት ለእግዚአብሔር ስራ ማስፋፋትና ለርሱ ክብር እንዲውል ማድረግ ነው። በዓለማዊ ድርጅት ቁንጮ ላይ ያሉት የአብዛኞቹ መሪዎች ፍላጎት በሌላው ላይ መሰልጠን መሰልጠንና የበላይ መሆን እንጂ ከመንፈሳዊ ድርጅት መሪዎች እንደሚጠበቀው ሌሎችን ለማገልገል አይደለም። ለዚህም አይነት መሪዎች እንደ ምሳሌ ሊጠቀስ የሚያስፈልገው ንጉሥ ሮብዓም ነው። የእስራኤል ሕዝብ ተወካዮች ወደ እርሱ መጥተው አባትህ አገዛዝን አክብዶብን ነበር እርሱ የጫንብንን ከባድ ቀንበር አቃልልን ስሉት ሮባም አባቴ ቀንበር አክብዶባችሁ ነበር፣ እኔ ግን በቀንበራችሁ ላይ ጨምራለሁ። አባቴ ባለንጋ ገርፏችሁ ነበር፣ እኔ ግን በግንጥ ገርፋችኋለሁ አለ። አንደኛ ነገሥት 12 1 እስከ 14 ለእኛ ግን ምሳሌያችን ጌታ ኢየሱስ ነው። ጌታ ሆኖ ሳለ እንደ አገልጋ የኖረ እሱ ብቻ ነው። ዮሐንስ 1 ሉቃስ 22 7። ስለ መሪነትም ስናገር ከእናንተ በላይ ሊሆን የሚፈልግ እርሱ አገልጋይ ይሁን ብሏል። ዮሐንስ 13 3 እስከ 17 ሉቃስ 22 27። ስለዚህ በመንፈሳዊ ድርጅት መሪ ማለት አገልጋይ መሆኑን ልንገነዘብ ያስፈልጋል። ክርስቲያናዊ መሪ እንግዲህ ከአንዳንድ ዓለማዊ መሪዎች የሚለየው ለአገልግሎትና ለፍቅር የተነሳና ለክርስቶስና እርሱ ላሳየው ምሳሌ ራሱን የሰጠ በመሆኑ ነው። ይህ ደግሞ ከራስ ወዳድነት ነጻ በሆነ መሰጠትን በእግዚአብሔር የሆነ ድፍረትን፣ ወሳኝነትን፣ ርኅራሄን፣ ሌላውንም በኃይል ሳይሆን በማሳመን ላይ የተገነባ አመራርን የሚያሳይ ነው። አመረሃ በአንዳንድ ክርስቲያናዊ ድርጅቶች አመራር ለምን በቂ ትኩረት አልተሰጠው? መጽሐፍ ቅዱሳችንን ስናነብ ከጥንት ጀምሮ አመራር በስራ ላይ እንደዋለ ነው የምናየው። ኖህ ሰዎችን፣ ገንዘብን፣ ዕቃዎችንና መሣሪያዎችን አቀነባብሮ ትልቅ መርከብ ሠራ። ይህም ደግሞ ጥሩ አመራርን ይጠይቃል። ዮሴፍ በግብፅ ምድር ብዙ የእህል ክምችት ሲያሰባስብና ለሕዝቡም ደግሞ በገንዘብና በመሳሰለው እየሸጠ ሲያከፋፍል በኃላፊነቱ ሰዎችን፣ እህሎችን፣ ጎተራዎችን፣ መንኮራኮሮችን፣ ገንዘብና የመሳሰሉትን በሚገባ አቀናጅቶ ነው ኃላፊነቱን የተወጣው። ሙሴም ከግብፅ ምድር የወጣውን ብዙ ሕዝብ ለመምራት በእግዚአብሔር መንፈስና በአማቱ ምክር ተጠቅሞ አዋቂዎችን ሰዎች መርጦ የሺ አለቆች፣ የመቶ አለቆች የአምሳና የአስር አለቆች አድርጎ በመሾም የነበረበትን የነገር ክብደት ሊያቃልልና ከእግዚአብሔር ጋር ለመገናኘት እድል ያገኘው የአመራር ስልቶችን በመጠቀም ነው። የእስራኤል ልጆች ብዙ ጦርነቶችን ተዋግተው ያሸነፉት ከተሞችን የመሰረቱት ጥሩ የአመራር ስልትን ከእግዚአብሔር በመቀበላቸው ነው። ናህሚያ ውጤታማ አመራር በመስጠቱ የኢየሩሳሌም ቅጥር በ ሃምሳ ሁለት ቀናት ልጠናቀቅ ችሏል። ጌታችን ኢየሱስ ክርስቶስ በሦስት ዓመታት ውስጥ ጥቂት ሰዎችን መርጦ አብሮ በተግባር እያሳየ እየወከለና እየተቆጣጠረ በሚገባ አሰልጥኖ አምኗቸው ኃላፊነትን በመስጠት እስከ ዛሬ የሚደነቀውን የጥሩ አመራር ፈለግ ትቶልናል። ሐዋርያትም ሥራው በበዛባቸው ጊዜ እንደ ነሱ ለቃሉና ለጸሎት ሲተጉ የገበታ አገልግሎትን ለዲያቆናት በመስጠት ከባድ የሆኑ የዶክትሪን ጉዳዮች ሲነሱ የሚመለከታቸውን ሁሉ በማሰባሰብ በቃሉና በመንፈስ ቅዱስ መሪነት አመራር በመስጠት የአመራር ብቃታቸውን አሳይተዋል። የአመራር ነገር ለአንዳንድ የክርስቲያን አመራር አካላት እንግዳ ይሁን እንጂ ለመጽሐፍ ቅዱስ ግን እንግዳ አይደለም። ወደ ተሰነሳንበት እንመለስና አመራር በመንፈሳዊ ድርጅቶችም ሆነ በአብያተ ክርስቲያናት በቂ ትኩረት አልተሰጠውም። ለምን ይሆን? አንደኛው ምክንያት አለማወቅ ነው። ትዝ እንደሚለኝ አንዳንድ ባለሥልጣናትና መሰሎቻቸው እኛ ኢትዮጵያውያን በተፈጥሮ የማስተዳደር ወይም የአመራር ችሎታ ያለን ስለሆነ በቦታው ከተመደብን በልምድ ከአያት ከቅድማ አያት በወረስነው ምክንያት ኃላፊነታችንን እንወጣለን የሚል አስተሳሰብ ነበራቸው። ይህም አስተሳሰብ ወደ ቤተ ክርስቲያን ስለገባ ስለ አመራር መሠረታዊ ትምህርት የመማር ፍላጎት አልነበረም። አሁንም ብዙ አጥቢያ ቤተ ክርስቲያናት በዚሁ አይነት ይካሄዳሉ። መጽሐፍ ቅዱስ ማስተማር ከቻሉ በሽምግልና ከተመረጡ ሁሉን ማከናወን ይቻላል የሚል እምነት እንዳለ ነው። ይህም ሲባል የአመራር ስልጠና ብሰጥ ሁሉም አይፈልግም ማለት ሳይሆን አሰልጣኝና ማሰልጠኛ መጻሕፍት በአማርኛ ወይም በእኛ ቋንቋ ስለሌለ አገልግሎቶች በልምድ ብቻ በተገኘ እውቀት ብቻ ይካሄዳሉ ለማለት ነው። ሁለተኛው ምክንያት ደግሞ አንድ ጠንካራ መሪ ካለ እሱ ይበቃል የሚል አስተሳሰብ በቤተ ክርስቲያን ዙሪያ ስላለ ነው። ለዘመናት ጠንካራ መሪ በቦታው ላይ ሆኖ ስለመራ እና ያም ደግሞ በተፈጥሮ ካገኘው መሪነት ችሎታ ሌላ በትምህርት ቤት ገብቶ ስላላገኘ የሚተካው መሪ እርሱን ለመምሰል ብዙ ነገሮችን ከእርሶ ከቀሰመ ይቻላል በማለት ሳይሆን እንዳልቀረ ይገመታል። የጠንካራን መሪ ሁኔታ ጠለቅ ብለን ካየ ነው፣ ጠንካራ መሪ እኮ ሁሌ አብሮ አይኖርም። ልታመም፣ ከቦታ ሊዘዋወር፣ ልታሰር ወይም ሊሞት ይችላል። ስለዚህ ነው መንፈሳዊ ድርጅቶችና ቤተ ክርስቲያናትም መሪነታቸውን በብቃት ለመወጣት መጽሐፍ ቅዱሳቸውን እንደ መመሪያ በመውሰድ በጸሎትም በመትጋት በተጨማሪ አመራርን ምንነት ማወቅና ማጥናት ያለባቸው